ባለፈው እሁድ በተካሄደው የሪዮ ኦሎምፒክስ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ ከሪዮ ኦሎምፒክ የብር ሜዳሊያ ይልቅ ያስተላለፈው መልእክት ይበልጥ ትኩረት መሳቡ እየተስተዋለ እየተሰማም ነው። አሁን በሪዮ የሚገኘውን አትሌት ፈይሳን ለመርዳት ያቀዱ በዩናይትድ ስቴትስ የሚኖሩ የኢትዮጵያውያን ማኅበረሰብ አባላት የመብትና የፖለቲካ አቀንቃኞች፣ እንዲሁም የሕግ ባለሙያዎች ሪዮ ገብተዋል። በኢንተርኔት ድረገጽ አማካኝነት 91000 ዶላርስ መሰብሰቡን ከአስተባባሪዎቹ አንዱ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት ዶክተር ሶሎሞን ኡንጋሼ ለአሜሪካ ድምፅ ገልጠዋል። ጽዮን ነች የተከታተለችው። በ2016 ሪዮ ኦሎምፒክ ላይ በማራቶን የወንዶች ውድድር በሁለተኛነት በማጠናቀቅ የብር ሜዳሊያ ያስገኘው አትሌት ፈይሳ ሌሊሳ ካስገኘው ሜዳሊያ ይልቅ እያነጋገረ ያለው የውድድር መስመሩን ሲያጠናቀቅ ያሳየው ሁለት እጆቹን ወደ ላይ የማጠላለፍ ምልክት ነው። ያነጋገርናቸው አስተያየት ሰጪዎች እንደሚሉትም ይህ ምልክት በኦሮሚያ ክልል በመንግስት ላይ በሚደረጉ ተቃውሞች በጣም የተለመደ የታስረናል ምልክት እንደሆነ ይገልጻሉ። ከቅርብ ጊዜ ወዲህ ደግሞ ምልክቱ በአዲስ አበባ በጎንደርና በባህር ዳር በተደረጉ ተቃውሞች ላይ ታይቷል። ፈይሳ ሊሌሳም ይህን ምልክት በሪዮ ኦሎምፒክ ላይ አሳይቷል። ምክንያቱን ከአሜሪካ ድምጽ ተጠይቆ ደግሞ በሀገሬ ኢትዮጵያ ትልቅ ችግር አለ። መንግስትን መቃወም እጅግ አደገኛ ነው። ሰዎች እየተገደሉና ና እየታሰሩ ነው። ከተማሪነት ጀምሮ ይህን እያየው ነው። ነጻነት የለም። ለረጅም ጊዜ በውስጥ የታመቀ ስሜት ነው ፈንቅሎ የወጣው። በዚህ ድርጊት ህዝቤን ነጻ አወጣለሁ የሚል እምነት ማለት ባይኖረኝም የሚደረገውን ጭቆና ግን ለዓለም ማህበረሰብ እንዳሳይበት ረድቶኛል። ከዚህ በኋላ ወደ ኢትዮጵያ ልመለስም ብመለስ እታሰራለሁ ብሏል። ቀጥሎም አነጋጋሪ የሆነ የመጣው ፈይሳ ይህን ምልክት ያሳየው የፖለቲካና የሃይማኖት መልእክት ማስተላለፍ በማይቻልበት የስፖርት መድረክ ላይ በመሆኑ ያገኘውን ሜዳሊያ ሊቀማ ይችላል፣ ቅጣትም ሊጠብቀው ይችላል የሚል አስተያየት እየተሰጠ ነው። ፈይሳን ማምሻውን በስልክ አግኝቼ ይህንኑ ጠይቄው ነበር። እኔም ፖለቲካና ሃይማኖት ስፖርት ቦታ ላይ በደምብ አይታይ አውቃለው። በዚህን ሰዓት ይህንን ተጠቅሜ ነገር ላይ የሚደረግ ነገር በመንግስት የሚደረገው ህዝባችን ላይ እሱን ማሳየር ነው። ሀሳብ የመጀመሪያ አስቤበት የመጣው ሌላ ደግሞ ሌላ ሽልማት አካባቢ ነበረ፣ እሱን ላይ ማሳየር። ከዛ ሰዎቹ ደግሞ ነገሩኝ፣ እንዴት ነው ሜዳሊያ ሴረሞኒ ላይ ታደርጋለህ ያሉኝ፣ አደርጋለሁ አልኳቸው። ከዛ በኋላ እኔ ወደ ኦሎምፒክ ክቢል ልጅ ስሄድ ተከትሎ እንደዚህ ነገር እንዳታደርግ ምናምን አሉኝ ና አስጠነቀቁ ከዛ በኋላ ደግሞ እኔ ያ ነገር ከተዘረዘ ይሄን ይሄን ነገሩ መሄድ አይችልም ብዬ ነው ከዛ በኋላ ነው በኋላ የተውኩት እንግዲህ ፈይሳ የተቃውሞ ምልክቱን የሜዳሊያ መቀቢያ ቦታው ላይ ካላሳየህ በዓለም አቀፍ የኦሎምፒክ ኮሚቴ እንደማትቀጣ እንደተነገረህ ነው የነገርከኝ። እንደው ግን አሁን በእጅ ላይ የሚገኘው ሜዳሊያ ብትቀማስ ብትቀጣስ? ምንም ችግር የለም ቢቀጣም እኔ የፈለግኩን ነገር አስተላልፋለሁ። ምንም ቢያጣ ምንም ቅር አይለኝም። እንግዲህ ፈይሳ ትላንት ባደረግ ነው ቃለ ምልልስ ይህን ሞያ ማለትም ሩጫውን አስር ዓመት እንደ ደከምክበት ገልጸህልኛል። እንደዚሁም በማራቶን ላይ ለአስር ዓመት እንደ ሮጥክ ነግረኸኛል። እና እንግዲህ ይህን ያህል በለፋህበት ነገር መቀማቱና መቀጣቱ እንዴት አያሳስብህም? እኔ የሚፈልገው ነጻነት ነው፣ አብት አይደለም። እኔ በእርግጥ እኔ የሰራሁት ብዙ ነገር ነው። ጥሩ ኑሮ ነው የሚኖረው፣ ሌላ ሰውም እያገዝኩ ነው በዚህን ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ ነጻነት በነጻነት መኖር አለብኝ። ሁሉም ህዝቤ ሲሰቃይ እኔ ቁጭ ብዬ የሚያይበት ጊዜ የለኝም አሁን። ስለዚህ እኔ በልቼ መኖር ለእኔ ትርጉም አይደለም። ህዝቤ ሲሰቃይ ያልከው ምን ምንድን ነው? ምን ማለት ነው ፈይሳ? እያለቀ ነው ያለአግባብ እየተፈናቀለ ነው። ጥሩ ካሳ ባይሰጥ ሳይሰጥ ከቦታ ወደ ዘበኝነት፣ ከጥሩ ኑሮ ወደ ያልሆነ ያልሆነ ቦታ ላይ ህዝቡ እየተሰደበ ነው። ሌላ ደግሞ ዝናብ እየደበደበ ነው። ቤታቸው ተፈርሶባቸው እንደዚህ ነገር እኔ ቁጭ ብዬ ለምን አለው? ይሄን ብቻ አይደለም፣ የዩኒቨርሲቲ ተማሪ ገበሬ፣ በቃ ጥሩ ኑሮ የሚኖር ሰው የለም አሁን የኢትዮጵያ ውስጥ። ስለዚህ ይሄን እኔ ለራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማያት አስጠላኝ። ፈይሳ አሁን ከሚገኝበት ሆቴል አውጥቶ መደበኛ ኑሮ እንዲጀምር ለማድረግ ገንዘብ በማሰባሰብ ላይ መሆናቸውን ከአስተባባሪዎቹ አንዱ ዶክተር ሰለሞን ኡንጋሼ ገልጸዋል። እሳቸውንም ማምሻው እንደውዬ ውዬ ስለ ሁኔታው ጠይቄያቸው ነበር። አሁን በዚች ደቂቃ ዘጠና አንድ ሺ አራት መቶ ስልሳ ደርሷል። እንግዲህ ይሄን እያወራን ያለ ነው በኢትዮጵያ አቆጣጠር ከቀኑ አስራ አንድ ሰአት ላይ ነው። ከቀኑ አስራ አንድ ሰአት ላይ ስንት ደረሰን ያሉኝ ዘጠና አንድ ሺ አራት መቶ ስልሳ ዶለር ደርሷዋል። ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነው። እና እንዴት ነው ገንዘብ ማሰባሰቡ የተጀመረው ና አሁን ያለበት ደረጃ የደረሰው እየተጀመረው እንግዲህ ከዚህ በፊትም ለተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ እዚህ ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዚያ ላይ ሄዶ የቻለውን እንዲሰጥ በጋበዝ ነው። ይህንን ከአምስት ብር ጀምሮ እስከ አምስት መቶ ብር አምስት አንድ ሺህ ብር የለገሱ ሰዎች አሉ። በዚህ አኳኋን ነው። በጠቅላላ እስካሁን ዳታውን የሰጡት ሰዎች አንድ ሺህ አምስት መቶ ሀምሳ ስምንት ሰዎች ናቸው። የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለእሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው? ከእሱ ጋር እየተነጋገር ነው ነው እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል። መቋቋም አለበት። ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል። ያው ለሱ አንዲት ሳንትም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው። የህግ ድጋፍ አለው አለ አለ። ይህም አለ ተ- ተጀምሯል እሱንም ያጠቃልላል። ይሄ ነገር ለህግ ድጋፍ እና ለሌልሳ መልሶ ማቋቋም የሚውል ነው ብለውኛል። ና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን በአሁኑ ጊዜ ሶስት ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን ሶስት ሰዎች ፎይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። እንግዲህ ያንን አስመልክቶ ወደ ሌላ ሀገር ምናልባት ወደ አሜሪካን ሀገር እንዲመጣ ለዚህም ደግሞ አስፈላጊውን የህግ እና የቪዛ የመሳሰሉትን ለማስፈጸም ነው የሚሆነው። ሰዎቹ የተላኩት በዚያ በኩል በህግ መሰረት የሚሰራው ይሄ ነው ማለት ነው። ሌሎቹስ ሁለት ሰዎችስ? አንድ የህግ ባለሙያ ነው ብለውኛል። ሁለቱ ሰዎችስ? ሁለቱ እንደዚሁ የመብት ማዋጋቻዎች ናቸው ለማለት እችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው። ስማቸው ማወቅ ይቻላል? አዎ፣ አንደኛው ፈይሳ ይባላል፣ ሁለተኛው ለልሳ ይባላል። ሶስተኛው ሼክስፒር ነው የህግ ባለሙያው ሼክስፒር። በጣም አመሰግናለሁ ዶክተር ሰለሞን። ወደ ሪዮ በመደወል አሁን ከፈይሳ ጋር ይገኛሉ ከተባሉት ሶስት ሰዎች መካከል አቶ ባይሳ ገመቹን አግኝቻቸው ነበር። ከፈይሳ ጋር ተገናኝተው በአንድ ላይ መሆናቸውን ገልጸውልኛል። ሪዮ ፈይሳ ጋር ነኝ። ለምንድነው ወደዛ ሄዳችሁት? ምን ያህል ሆናችሁ ነው የሄዳችሁት? እንደ አጋጣሚ ሶስት ሆነን ነው የመጣነው ልጁ ዘመዴም ስለሆነ ቅርብ ጓደኛዬ ነው እና የቻልኩት ላይ ጎኑ ሊቆምና ለመርዳት ነው እዚህ የተገኘ። ምንድን ነው የሚያስፈልገው እርዳታ? አሁን ምን አይነት እርዳታ ነው ለመስጠት እዛ የተገኙት ብቻው ነው? አንዳንድ ነገሮች ሌጋል ሹ አንዳንድ ነገሮች ጋር አገኝ እርዳታ እንትን ከመሉ ሰዎች ጋር ከተለያዩ ከነገር እየተነጋገርን መፍትሄ ለመፈላለግ ነው። በምን ሁኔታ ላይ ይገኛል አሁን ፌሳ ለጊዜው ህጋዊ ነው ይኖራል። ፓስፖርቱ የሚስጋ ነው፣ ችግር የለው። የወደፊቱ ደግሞ እያሰብንበት ነው፣ አልተወሰነ መጀመሪያ ምን ይደረጋል ውሳኔ የምለው ነገር ነው። ነገሩ ከተወሰነ በኋላ ህግ ባለሙያው እየተወያየ ከዚህ የመቆየትም ከዚህ የመውጣትም ወይ ደግሞ የኢትዮጵያ ወደ ኢትዮጵያ የምለው ነገር ሁሉ በህግ ስለሚታየው ልጁ ደግሞ ኦልሬዲ የህግ ባለሙያ ይዘዋል። በትላንትናው ዕለት ያነጋገርናቸው የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር አቶ መሀመድ ሰይድ አትሌቱ ወደ ሀገሩ ቢመለስ ምንም አይነት ጉዳት እንደማይደርስበት መግለጻቸው ይታወሳል። የኦሮሞ ፌዴራሊስት ሊቀመንበር አቶ ሙላቱ ገሞቹ በበኩላቸው አሁን ኢትዮጵያ ውስጥ መንግስት በሰላማዊ ዜጎች ላይ እየወሰደ ካለው እርምጃ አኳያ ይህን አስተያየት በስጋት እንደሚመለከቱት መግለጻቸውም ይታወሳል። አትሌት ፈይሳ ሌሊሳ በበኩሉ የኢትዮጵያ መንግስትን ማመን እንደሚከብደው መግለጹን ጠቅሰን መዘገባችን ይታወሳል።